በኢትዮጵያ አራት ክልሎች ቀሪና ድጋሚ ምርጫ ተካሄደ ይላል። ትላንት እሁድ የቤንሻንጉል ጉሙዝ ክልልን ጨምሮ በአራት ክልሎች የስድስተኛው ዙር ቀሪና ድጋሚ ምርጫ መካሄዱን የብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሚላት ወርቅ ሀይሉ የምርጫውን መጠናቀቅ አስመልክተው ለጋዜጠኞች በሰጡት መግለጫ የቤንሻንጉል ጉሙዝ፣ በአፋር በሶማሌ ና በማዕከላዊ ኢትዮጵያ ክልሎች መከናወኑን ገልጠው በጸጥታ ችግር ሳቢያ ምርጫ ያልተካሄደባቸው አርባ የምርጫ ጣቢያዎች መኖራቸውንም አመልክተዋል። ምርጫው በቤንሻንጉል ጉሙዝ ክልል ሲካሄድ ከአስር ዓመታት በኋላ እንደሆነ ያመለከተው የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ሕዝቡ የሚፈልገውን መሪ ለመምረጥ እድል መሰጠቱን ጠቅሶ ሂደቱን በሰላም መጠናቀቁን ለአሜሪካ ድምፅ አስታውቋል። ገብረ ሚካኤል ገብረመድን ተከታትሎታል። በኢትዮጵያ በ2013 ዓ ም በተካሄደው ስድስተኛው ሀገር አቀፍ ምርጫ በጸጥታና በተለያዩ ምክንያቶች ምርጫ ሳይካሄድባቸው የቀሩና ድጋሚ ምርጫ ሊደረግባቸው ይገባል በተባሉ አራት ክልሎች ትላንት እሁድ ምርጫ መካሄዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቀዋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ትላንት እሁድ ሰኔ 16 ቀን 2016 ዓ ም ለጋዜጠኞች በሰጡት መግለጫ ቀሪና ድጋሚ ምርጫው በቤኒሻንጉል ጉሙዝ፣ በአፋር፣ በሶማሊና በማዕከላዊ ኢትዮጵያ ክልሎች መከናወኑን ተናግረዋል። ቦርዱ በአራቱም ክልሎች በ1258 የምርጫ ጣቢያዎች ምርጫ ለማከናወን አቅዶ በአብዛኛዎቹ ማካሄዱንና በተወሰኑት የምርጫ ጣቢያዎች ግን በጸጥታ ችግር ምክንያት እንዳልተከናወነ ሰብሳቢዋ አመልክተዋል። ቦርዱ በ1258 የምርጫ ጣቢያዎች ምርጫ ለማከናወን አቅዶ ከዚህ ውስጥ አርባዎቹ በጸጥታ ሁኔታ ምርጫ ማካሄድ አልተቻለም። በቀሪዎቹ 1218 በተያዘው ዕቅድ መሰረት ምርጫው የተከናወነ ሲሆን ከ1218 ውስጥ የሁለት ምርጫ ጣቢያዎች ላይ የምርጫ ቁሳቁስ ዘግቶ በመድረሱ ምርጫው ለነገ ጠዋት እንዲተላለፍ ተደርጓል። የቀሪና የድጋሚ ምርጫው በአብዛኛው ውጤታማ በሚባል ደረጃ ተከናውነዋል ያሉት የቦርዱ ሰብሳቢ በሂደቱ የታዩ ችግሮችም እንደነበሩ አመልክተዋል። በአብዛኞቹ የምርጫ ጣቢያዎች ምርጫው ከጠዋቱ 12 ሰዓት ቢጀመርም በጸጥታ ችግርና በሌሎችም ምክንያቶች የተነሳ ዘግይቶ የተጀመረባቸውና የተጠናቀቀባቸው አካባቢዎችም እንደነበሩ ገልጸዋል። ሰብሳቢዋ በሂደቱ አጋጥመዋል ካሏቸው ሌሎች ችግሮች መካከል ደግሞ 200 የድምፅ መስጫ ወረቀቶች በውሃ መበላሸት፣ ስም ያልተጻፈባቸውን መታወቂያዎች የያዙ መራጮች መገኘት፣ በአንድ የምርጫ ጣቢያ ሰራተኛ ላይ ድብደባ መፈጸሙ ምርጫ ለማካሄድ ዝግጁ አይደለንም ያለ አንድ አስተዳደር ማጋጠሙ ይገኙባቸዋል። ሆኖም በሁሉም እክሎች ላይ እርምጃና ማስተካከያ በመውሰድ የምርጫ ሂደቱ እንዲቀጥል ተደርገዋል ብለዋል። በተጨማሪም የፖለቲካ ፓርቲዎች ተወካዮች እስርም አጋጥሞ እንደነበር ሜላት ወርቅ ኃይሉ አውስተዋል። ምርጫ ሂደቱ እንደተጀመረ ወይም ትናንትና በዋዜማው ማታ እና ከዛም ከተጀመረ በኋላ የፖለቲካ ፓርቲ ወኪሎቻቸው ታስረውባቸው እንደነበረ ሪፖርት አቅርበውልናል። ይህም በቤንሻንጉል ጉሙዝ አካባቢ ነበረ። እነዚህም አምስት የፓርቲ ወኪሎቻቸው ታስረው ነበር። ቦርዱ ተነጋግሮ እነሱም ከእስር እንዲለቀቁ አድርጓል። የቀሪና ድጋሚ ምርጫው ከተካሄደባቸው አራት ክልሎች በላቀ ሰፊ አካባቢዎችን በሸፈነው የቤኒሻንጉል ጉምዝ ክልል ስድስተኛው ዙር ሀገር አቀፍ ምርጫ ሰባ በመቶ በሚሆነው አካባቢ እንዳልተደረገ የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ አብዱል ሰላም ሸንገል አስታውሰዋል። የአሁኑ ምርጫ ከአስር ዓመታት በኋላ የተደረገ መሆኑን ያመለከቱት አቶ አብዱል ሰላም ሕዝቡ በፈለገው መሪ እንዲተዳደር የመወሰን ዕድል ሰጥቶታል ሲሉ ለአሜሪካ ድምፅ ተናግረዋል። ጀምሮ በተካሄደው ምርጫ ነው ህዝቡ እየተመራ የነበረው። እኛ ደግሞ እንደ ፖለቲካ ተፎካካሪ የፖለቲካ አመራሮች እና አባላት ሁሌ ነበር እኛንን ያስደንቀን፣ ለፌዴራል መንግስትም፣ ለሚመለከተው ሁሉም እየጠየቅን ነበር። ስለዚህ ትናንትና የተደረገው ምርጫ የፖለቲካ ፓርቲዎቹ የጋራ ምክር ቤት የምርጫውን ሂደት መገምገሙንም አቶ አብዱል ሰላም ሸንገል አክለው ተናግረዋል። እስካሁን የገመገም ነው ምርጫው በሁሉም አካባቢ ማለት ይቻላል ያለምንም የጸጥታ ችግር መጠናቀቁን እንደ ድርጅትም እንደ ጋራ ምክር ቤትም ገምግመን አረጋግጠናል። ይሄ ትልቅ ነገር ነው እንግዲህ ነገር ነው ብለን ነው እኛ ያየነው። የኢትዮጵያ ብሔራዊ የምርጫ ቦርድ የምርጫውን የተረጋገጠ ውጤት ይፋ የሚያደርገው የፊታችን ሰኔ 27 ቀን 2016 ዓ ም እንደሆነ ቀደም ሲል ባስተዋወቀው መርሃ ግብሩ ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።